the ባህልና ማህበረሰብ ተከታዩ ቅንብር ነው። ከአስራ ስድስት ዓመታት በፊት የሆነ ለየት ያለ አጋጣሚ ነው። ጉዳዩ የሀገር ባለታሪኩ በጊዜው በኢትዮጵያ አንድ ከፍተኛ ተቋም መምህር ናቸው። በጊዜው እንዲያ እጅግ የተለየ ስሜት ለመፍጠር የበቃ ድንገት፣ ዛሬም ከዓመታት በኋላ የብዙዎችን ቀልብ ለመሳብ የታደለ ይመስላል፣ ይለናል አሉላ ከበደ። በሐሳብ ወደዚያ ጊዜ ተጉዘን ዛሬና ነገን በምናይበት መነጽር የኢትዮጵያን ፖለቲካ ለመዳሰስ እድል ያገኘን ይመስላል፣ ይላል አሁንም አሉላ ከበደ። ተከታዩ አሉላ ከበደ ያቀናበረው ውይይት ፕሮግራም ይቀርባል። ዘመኑ በኢትዮጵያ አቆጣጠር 1994 ዓ ም ብዙዎችን ለማነጋገር ዛሬም ድረስ ተናጋሪውን ሰዎች መልሰው እንዲያገኟቸው፣ እንዲጠይቁ፣ እንዲፈልጉ ያደረገ ድምፅ ነው። ተናጋሪው ዶክተር እንማዋንተነህ በዚያ ሰዓት የሚሞገቱት ወይም ጥያቄው የቀረበላቸው ደግሞ ሟቹ የቀድሞ ጠቅላይ ሚኒስትር መለስ ዜናዊ ናቸው። ቅምሻ በድምፁ ቅምሻ እንደርደር። ወደ ኋላ እንዲህ አይደለም፣ የትን ፖለቲክስ ያጠፋናል ምናምን ወደሚለው ክርክር አልሄድም። ኢትስ ቱ ሌት ኢትስ ቱ ሌት። ምንድነው ልናደርግ የምንችለው? አሁን ኳሷ በእኛ ቁጥጥርበት በሱ ቁጥጥር ስር ናት። ምንድነው ልናደርግ የምንችለው? እኔ የምለው ቅንነት ነው የሚያስፈልገው ይመስለኝ። ዶክተር እንማዋንተነ ይህን ድምፅ ሳያውቁት እንደማይቀሩ አምናለሁ። ከአስራ ስድስት ዓመታት በፊት ከቀድሞ ጠቅላይ ሚኒስትር መለስ ዜናዊ ጋራ የከፍተኛ ትምህርት ተቋማት መምህራን በተጠራችሁበት መድረክ ከተናገሩት የተወሰደ ነው። ይሄን ድምፅ ብዙዎች ያውቃሉ። በምስሉ የሚታየውን ገጽ ብዙዎች ያስታውሳሉ። ከእርሶ ጋር ማገናኘታቸውን ግን እርግጠኛ አይደለሁም። እርስዎን በየትኛውም መድረክ በየትኛውም አጋጣሚ አግኝተኖት አናውቅም። እስኪ ይንገሩን ወደዛ ከአስራ ስድስት በፊት ወደ ነበረ ጊዜ ይመልሱን። እንዴት ነው ያን አስተያየት የሰጡበት ሁኔታ የተፈጠረው? እንደምንስ ያን ሀሳብ ለመሰንዘር በቁ? አመሰግናለሁ አሉላ ይህ ነገር በአጋጣሚ የተከሰተ ሆኖ እኛ መቀረጻችንን መቀዳቱን እንኳን ሳናውቅ እንዲህ ያለ ቦታ ተሰጦት ይህን ሁሉ ሰው አፌክት ማድረጉ ያልጠበቅኩት ነገር ነው። በወቅቱ የአስራ ሰባት ቀን ስብሰባ ነበረ። ሰኞ ዕለት ሰኞ የመጀመሪያው ቀን አስራ ሰባት መጽሐፎች አስቀድመው ተሰጥቶ ነበር እና በእያንዳንዱ መጽሐፍ ላይ ነው ውይይት የሚደረገው፣ ተብሎ አንድ ሰው ትዝ ይለኝ አቶ ዳዊት ነበር አንዱ የሚያነበው፣ በወቅቱ ባለስልጣን የነበሩት በጊዜው አፈጉባኤ የነበሩት። ከዛ በኋላ ጥያቄ ይጠይቁ ይባላል። ጥያቄ አንድ ሁለት ሰው ሶስት ሰው ብዙ ጊዜ እንደእኔ ብዙ ልንደሌላቸው ወጣቶች ናቸው የሚጠይቁት ሰዎች ጥያቄ ይጠይቃሉ። ለዛ አቶ መለስ የአንድ ሰዓት ያተቋረጠ መልስ ያደርጋሉ። ከዛ በኋላ ወደሚቀጥለው መጽሐፍ ወደሚቀጥለው ቻፕተር እንሄዳለን እና ፓተርኑ እንደዚህ ነው እና ቀኑ ሙሉ ዋሉ። ያን ቀን ብዙ ጋዜጠኛ ነበር፣ ተሳትፎውም የቀዘቀዘ ነበረ። ከዛ እሳቸው ለማበረታታት እንድንወያይ ደፈር ብለን እንድንጠይቅ ሚሸት ያደርጋሉ። መጨረሻ እንዲያውም ጋዜጠኞች እንደ ልባችን እንድናወራ ይውጡ ተባለ። በሚቀጥለው ቀን ይወጣሉ ተብሎ እውነትም ጋዜጠኛ አልነበረም። ከሰኞ በኋላ የሚቀጥለውም ቀን ይሄ ፓተርን ቀጠለ። ጤና ሚኒስትር የነበሩ ያን ጊዜ እሳቸውም አንዱ አንባቢ ናቸው፣ ያነባሉ። እንደገና ያ ፓተርን ይቀጥላል። ሁለት ሶስት ጥያቄ ይጠይቃል። በመሀል አቶ መለስ ጠይቁ እያሉ ሲያበረታቱ ደፈር ያለ ጥያቄ የመጣው መጀመሪያ ከዶክተር ገመቹ ነበረ። በተገመቹ አንስተው እጃቸውን ስጋትም ተሞላበት ጥያቄ ጠየቁ። አላስታውስም ጥያቄውን ግን፣ ማስታውሰው ሲጠይቁ ትንሽ ስሜታዊም ስለነበሩ ያንን አቶ መለስ አስተውሎ ኖሮ አሁን ውይይት ተጀመረ አሉ። በዛ እየተበረታታ ሰው እንደምሆኖ ሆኖ እንዳልኩህ ነባር ፕሮፌሰሮች፣ ታላላቅ ምሁራን የምትላቸው ታሪክ ምር ያደረጉ ብዙም አይናገሩም፣ አይሳተፉም ነበር ያው በዝምታ ነው የሚያዩት። በመሀል እኔ ሳየው ይሄ ነገር ዓላማው ምንድን ነው በዚህ መንገድ ነው ወይ አስራ ሰባት ቀን የምንቀጥለው ይሄ እንዴት ውይይት ይሆናል የሚል ጥያቄ መጣብኝ ከዛ ቀጥሎ ደግሞ እሳቸው የሚሰጡት መልስ ትንሽ አማራጭ ብዙ ማይሰጥ እና ልክ አሁን ኢህአዴግን የገለጹበት መንገድ ሆነች አንድ ነፍሳት ነበረች እሷን ጠቅሰው ረስቻለሁ ኢህአዴግ ማለት እንደ እሷ ነው ዲሞክራሲ እና የኢኮኖሚ እድገት ከመጣ በኋላ እዛ አድሶን እንደዚያች ነፍሳት እራሱን አቃጥሎ ይጠፋል የሚል አይነት አባባል ሲናገሩ ሰማሁ። ስለዚህ በዚህ አይነት እኛ አድገን ኢኮኖሚ አድጎ ባላገሩ ውስጥ ገብቶ እንደዛ ሆኖ ካልሆነ በስተቀር ሌላ ነገር ሌላ ምርጫ የለም የሚል ትልቅ ሜሴጅ ተላለፈ እና በዚህ አይነት ለምንድን ነው የምንሰበሰበው? ይህን ያህል ቀንስ ምን እናደርጋለን? ይህን ልኮ ወይ በጽሁፉ ሊልኩልም በቴሌቪዥን ሊነግሩም ይችሉ ነበር ዋት ፖይንት የሚል ነገር መጣብኝ እና ፍርሃቱን ቢኖር ሌሎችም የሞካከሩ ስለሆነ ተደፋፈርኩና ምን እንደምል ሳላውቅ ገና በደንብ እንደው ሳላ ብላላው በብስጭት ብቻ እጀን አነሳ። ከዚህ በፊትም አዳምጣቸዋለሁ፣ በጣም ሰማቸዋለሁ። እንዴት አድርገው መልስ እንደሚሰጡ መልሱ እንዴት እውነት እንደሚመስል ምሳሌዎች አሉ ብዙ ጊዜ የሚሏቸው ነገሮች አሉና በጣም ያበሳጨኝ ነበረ ብዙ ጊዜ አሁን ያንን አጋጣሚ ሳገኝ ይመስለኛል ከውስጤ ያለውን ስሜት እኔ እንግዲህ በተፈጥሮ ወይም ፊልተር አላረግም የተሰማኝን በቀጥታ መናገር የለመድኩ ነኝ። አሁንም እስካሁንም ያው በአንሳ አንድ ዓመቴ ብዙም አልተሻሻልኩም እንዳለሁ ነኝ ማለት ይቻላል። እነስቼ የት እንደምጀምርም የት እንደምጨርስ አላውቅም። ተጀምሩ ምንድን ነው ልናደርግ የምንችለው? አሁን ኳሷ በእኛ ቁጥጠርበት በእርሱ ቁጥጥር ስር ናት። ምንድን ነው ልናደርግ የምንችለው? የሚምለው ቅንነት የሚያስፈልገውም ይመስለኝ የሚመስለኝ እርስዎ ቅን እንዲሆኑ ብቻ ነው የምመኘው። በቅንነት እንዲመሩን ብቻ ነው ነው የምመኘው ምክንያቱም እዚህ ሀገር ሌላ መልቲ ፓርቲ ሲስተም ተቋቁሞ እንዳሉት እርስዎ ገበሬ ውስጥ ገብቶ ፋይዳ ያለው ለውጥ የሚያመጣ ፓርቲ አይኖርም። እርስዎ እያሉ አይኖርም። ምክንያቱም እንዳይኖር ዩ ሜክ ሹር ዳት ኢት ዳዝንት ኤግዚስት ዩ ሀብ ቢን ሰክሰስፉል ሶፋር ዩ ዊል ቢ ፎ ዘ ኔክስት ትዌንቲ ዪርስ አይ ጊቭ ዩ ኖት ፎርቹን ቴለር ግ ይን ት እና አሁን ልል የምችለው እኔ እንደ ትንሽ ትል እዛ ውስጥ እንደሚንከባለል አንድ ሄልፕለስ የሆነ ፊቸር ልል የምችለው እኔ ለዚች ሀገር ፌት በእርሶ ኩር ስር ስላለን ቅንነቱ እንዳይለየው ብቻ ነው ልል የምችለው። ተስፋ አላደርግም የምችለው እኔ በግለሰብ ስለማንም ወይም ቴዮሬ የተሳሳ ተኮኖ ወይም ምናምን እንደገና ልክ እንደ እርስ ፐርሴፕሽን በታይም የሚታይ ነው የሚሆን እንጂ እዚህ ጋር መልስ የሚሰጡኝ ስህተቴን የሚነግሩኝ አይደለም። ስህተቴን እንዲነግሩኝ ምን እንደሚሉኝ አሁን አውቃለሁ ሳይነግሩኝ። ስለዚህ አይንገሩ ምንም ነገር አይነ ይሄ ነገር በነገራችን ላይ ቁራጭ ነው። ከዚህ በፊት ስለ ግለሰቦች ሚና ግለሰብ ምን ያክል ሚና እንደሚጫወት በአንድ ሀገር ውስጥ እነ ማህተመ ጋንዲን እና እነ ማንዴላን ጠጣቅሼ በዛው እነሱ ባይኖሩ ኖሮ ማንዴላ ባይኖር ሳውት አፍሪካ ላይ አሁን የተከሰተው ለውጥ ይኖር ነበር ወይ? ቢኖርስ ኖሮ ምን ያክል ጊዜ የተጅበት ነበር የሚለውን ማወቅ አንችልም። ግን ማንዴላ ስለሆነ ሀያ ሰባት አመት ጸንቶ የቆየ ስለሆነ ይሄ ነገር ተከሰተ እና አንዳንዴ ስታስበው የግለሰብ ሚና በጣም ወሳኝ ነው። የዛ ሰው ምንነት ወሳኝ ነው። ጋንዲ ባይኖር ያ ህንድ ውስጥ የተካሄደው ለውጥ በሙሉ ሌላ ጋንዲ ይኖር ነበር ወይ ሌላ ጋንዲ ለማግኘትስ ምን ያክል ጊዜ የፈጅ ይሆን ኖሮ ይኖሯል የሚለው ነገር አይታወቅም እና እኔ ይህን ይህን ሳየው ግለሰብ በጣም ወሳኝ ነው አቶ መለስ የቲፒኤልኤፍ መሪ ባይሆኑ ኖሮ አቶ መለስ የነበራቸው እምነትና አካሄዳቸው የነበራቸው አመለካከት እንደዛ ባይሆን ኑሮ እንዲህ ይሆን ነበር ወይ በጣም አስቸጋሪ ነው እና ሁሉም ግለሰቦች ሚና አላቸው ብዬ አስባለሁ አሁንም የምናየው ዶክተር አብይ መሆናቸው ለዚህ ጉዳይ አሁን ላለንበት ሁኔታ አቶ ሽፈራው ቢሆኑ ኖሮ አሁን የምናየው ነገር ይሆን ነበር ወይ ብለህ ብትጠይቀኝ፣ እናስ እንበል አሉላ ጠየቀ። መልሳቸው በሌላ ዝግጅት ይቀርባል።